you're with sbs radio sbs radio yeah we eat medric. አድማጮቻችን የዛሬው የውይይት መድረክ አጀንዳችን የኢትዮጵያን ወቅታዊ ጉዳዮችና የ2013 ሀገር አቀፍ ምርጫ ሂደትና ፋይዳዎችን የሚመለከት ነው። የውይይቱ ተሳታፊዎች ዶክተር ተበጀ ሞላ በዲከን ዩኒቨርሲቲ የትምህርት ፖሊሲና የማህበራዊ ፍትህ ተመራማሪ ዶክተር ላይችሉ ባንቴ በደቡብ አውስትራሊያ ዩኒቨርስቲ የመድኃኒት ግኝትና ቅመማ ጥናት ተመራማሪ፣ ኃይሌ አረፋይኔ በሳውዘርን ክሮስ ዩኒቨርስቲ የከርሰ ምድር ውሃና ማዕድን የሶስተኛ ዲግሪ ተማሪና ጋዜጠኛ መሐመድ አባዋጅ ናቸው። ጋዜጠኛ መሐመድ በሀገር አቀፉ ምርጫ ሰኔ 14 ላይ ይካሄዳል ኢትዮጵያ ውስጥ ከትግራይ ክፍለ ሀገር በስተቀር ምርጫው መካሄድ ፋይዳው ምን ይሆናል? ለኢትዮጵያ የወደፊት አቅጣጫ ወዴት ሊያመራ ይችላል? በስኬት ከተከናወነ እክል ከገጠሙትስ ምን መዘዞች ይኖራሉ? ከዛ ባሻገርስ የውጭ ሀገር ታዛቢዎች መኖርና ለመኖር በአንድ ምርጫ ላይ ምን የሚያሳድረው ተጽዕኖ አለ ይላሉ። ኢትዮጵያ ከዚህ በፊት ባልሲያሳት ወደ አምስት ጊዜ ምርጫ ያለች መሰለኝ፣ ደርግ ከወደቀ በኋላ እና የነበሩ ምርጫዎች ምን አይነት ምርጫዎች ናቸው? ኢትዮጵያ በታሪኳ ትክክለኛ ምርጫ ፍትሃዊ፣ ከሁሉም ነገር የጸዳ ኤሌክሽን ነው አንድ ኤሌክሽን ኤሌክሽን የሚያሰኝ ነው። ግን ከዚህ በፊት የነበሩት ምርጫዎች ምንድን ናቸው? አሁንስ ሊካሄዱ የታቀዱት ምርጫዎች ምን አይነት ምርጫዎች ናቸው? በምንድን የምንለየው ወይስ የሚባለውን ነገር ማየት ያስፈልጋል። አሁን ለምሳሌ ከዚህ በፊት ኢትዮጵያ ምርጫ ስታደርግ ዘጠና ዘጠኝ ፐርሰንት ምናምን አሸንፎ ነው ያ ፓርቲ ክሌም የሚያደርጉ ማለት ነው። ቦቶች እና እኔ ኢትዮጵያ ነበርኩኝ ከኢትዮጵያ ከወጡ አስር ዓመት ነው። ብዙ ነገር አውቃለሁ በምርጫ ላይ ማለት ነው። ኮረጆች ሲሰረቁ ነበረ። ለምሳሌ ቅንጅት አዲስ አበባ ላይ ሲያሸንፍ፣ እንዳልተሸነፈ ተደርገው በግንባር ቀደም ነጋኑ ነጋ ምናምን ትንጊትን ሲመሩ የነበረው ምርጫውን ተቀልብሶ ነው ያን ያድግ ወይ ደግሞ ፊቴል ታሸነፍ ብሎ ስልጣን የወሰደው ማለት ነው። በተለያየ አካባቢ በምርጫ ጊዜ ብዙ ፈልድ በመለቀቅ እነዚህ ከወርልድ ባንክና ከአያነት ቤት በእርዳታ የመጡ ብሮች ምርጫ ጊዜ ላይ ስራ ላይ ይውላሉ። ሰዎችን በመቅጠር ይሄ ኮረጆና የሰውን ድምፅ የመስረቅ የሚባል እንደዚህ አይነት ኤክስፒሪንስ ነበረው ሲቴለፍ ማለት ነው። እና በአጠቃላይ ኢህአዴግ ማለት ነው ሲቴለፍን ባልነጥለት ኢህአዴግ የተባለው ስብስብ እንደዚህ አይነት ሴራ አይሰሩ ነበረ። አሁን ደግሞ ኢትዮጵያ ምርጫ ልታደርግ ነው፣ ግን በጣም በጣም በታሪክ በጣም መጥፎ በሆነ ሰዓት ነው ኢትዮጵያ ምርጫ ለመካሄድ እንትን የምትለው። በፊት የነበረው መንግስት በአፈሙዝም በጠመንጃም ቢሆን ስርዓቱን ሴኩሪቲ የሚባል ነገር ነበር። አሁን በፊት የለት ጊዜ ሴኩሪቲ የሚባል ነገር ነበር። ሰው በቃ መንግስት ይፈራል፣ ታፍኖም ይታፈናል። እንደዛ አይነት ስርዓት ነበረ። አሁን ግን ሰው በዛ ደረጃ ላይ አይደለም ያለ። ለምሳሌ ዛሬ ተነስተህ ድምፁን ብትነጥቀው ዝም ብሎ የሚያይ አይነት ህዝብ አይደለም ያለው መብቱንና ግዴታውን ያወቀ የነቃ ህዝብ ነው። በቃ ቲፒኤልኤፍ ነበረ፣ ቲፒኤልኤፍ ተወግደዋል፣ አሁን ዲሞክራሲያዊ ምርጫ መጥተዋል ብሎ እንደ ትላንቱ አይነት ታሪክ አይሰራም። ይህም መንግስት እንደ ትላንቱ አረጋለሁ ብን ይህን ነገር ማድረግ አይችልም። ስለዚህ ለምርጫው ፍትሐዊነት ደግሞ ከዚህ በፊት እንደተለመደው የዩሮፒያን ኮሚሽነሮች ናቸው መጥቶ የምታዘቡት። አሁንም የነሱ ገብቶ መታዘብ አትሊስ ኢትዮጵያ ላይ ያለውን የጥርጣሬ ዲሞክራሲ የለም፣ ፍታዊነት የለም የምንለውን ነገር በምዕራባውያን በወስተርን በኩል ያለውን ጥርጣሬ ይቀንሳል። የምርጫው ፍታዊ መሆን ነው። ምርጫው ፍታዊ መሆን አለበት አንድ ፐርሰንት ነው። እዚህ ምርጫ ውስጥ ደግሞ ከማን ጋር ነው ፕሮስፔሪቲ ፓርቲ ከማን ጋር ነው ልወዳደር የሚሄደው? ብዙ ዕጩዎች ነበሩ መጀመሪያ ላይ ከሁለት ዓመት በፊት ወደ ምርጫ ሊቀላቀሉ ፕላን ያደረጉ ያቀዱ ብዙ ፓርቲዎች ነበሩ አፍሪኮን ጨምረው ኦኔግ ደግሞ ኦኔግ ጫካ ያለው የሸኔ ሳይሆን ይሄ ኦኔግ አዲስ አበባ ያለው ራሱ በምጠራው እንደገና አብን የሚባሉ ፓርቲዎች አሉ፣ የተለያዩ ኢዜማ አለ። ለምሳሌ አሁን ቅስቀሳ እያደረገ ነው ያለ። ከምርጫ ራሳቸውን ያገለሉት ፓርቲዎች የራሳቸውን ምክንያት ያውቃሉ። ምርጫው አንደኛ የኔ ሊደሮች እስር ቤት ናቸው። ስለዚህ በጣም እንደዚህ ፓብሊሲቲ ወይ ደግሞ ፖፑላር የሆነው ሊደር እ ካልቀረብ ልሸነፍ ስለምችል ይቅርብኝ ብሎ የወጣ ፓርቲ አለ። ኦፌኮም እንደዛ የሌላውን ፓርቲ ደግሞ አይ የሽግግር መንግስት ካልተቋቋመ ምርጫ የሚባል ነገር አያስፈልግም፣ በፊት ምርጫ ብሎ ስወተወቱ የነበሩ ሰዎች አሁን ደግሞ የዓለምም የዌስተርን ጫና ስላለ ኢትዮጵያ ላይ ምርጫ ውስጥ አልገባም በማለት ጫና በመፍጠርና የራሳቸውን ፍላጎት የማሟላት ነገር ነው እየተስተዋለ ያለው ማለት ነው። በሌላ በኩል ደግሞ ፕሮስፔሪቲ ፓርቲ መጀመሪያ በምርጫው ሪስኬዱል የተደረገው በኮቪድ ምክንያት ስለሆነ ከዛ በኋላ ደግሞ አሁን ምርጫ ቦርዱ ራሱ ነው መንግስት ሳይሆን ምርጫ ቦርዱ ራሱ ነው በሁለት ሳምንት ፖስትፖን እንዲሆን ያደረገው ማለት ነው። ይሄ ምርጫ ፈታዊ መሆኑ አንደኛ ለኢትዮጵያዊ ጥቅም አለው። ለኢትዮጵያዊ ይሁን እንጂ ብዙዎች ፓርቲዎች ባይሳተፉም ኢትዮጵያ ችግር ውስጥም ብትኖር የተወሰነ ለስልጣን ላይ ላለ ወይ ደግሞ ላሸነፈው ፓርቲ እውቅና ይሰጣል። ምክንያቱም ወደድንም ጠላምንም ህዝቡ ነው ድምፁን የሚሰጠው፣ አይደለም የህዝቡ ቦት ነው ተጠራቅመው ሳን የምትሰጠው ማለት ነው። ስለዚህ ህዝቡ እስካሁን ድረስ ይሆነኛል ብሎ ያለውን ሰው በፍታዊነት ያለምንም ጫና ያለምንም ኮረጆ መስረቅ ወጥቶ ከመረጠ የምርጫ ውጤት ታውቆ ያሸንፈው አገሪቷን በሰላም መምራት ይችላል ነው ብዬ የማስበው። ከምርጫ በፊት ልደረጉ ብዙ ነገሮች ነበሩ፣ የስ ቢሆኑ ደስ ይልን ነበረ። ትግራይ ውስጥ ችግር የተከሰተው ችግር ብቀረፍ። በአጠቃላይ ግን ምርጫው ፍታዊና ዲሞክራሲያዊ መሆኑ ለአገሪቷ ትልቅ ጥቅም አለው ብዬ ነው የማስበው። አይለይስ በእርስዎ በኩል እዚህ የአሁኑ ምርጫ ፋይዳ ምን ይሆናል? ሁለተኛ የምዕራባውያን ታዛቢዎች መኖርና ለመኖር የሚያመጣው አዎንታዊ ወይም አሉታዊ ተጽዕኖዎች ይኖሩታል? በመጨረሻው ጥያቄ ጀምር እና ታዛቢ የመኖር ፋይዳው ብዙ ቢሆንም ዋነኛ እነሱ የሚጠቀሙበት ግን ታማኝነት ለማረጋገጥ ነው፣ የምርጫው ታማኝነትና ፍትሃዊነትን ለማረጋገጥ ነው። ይህንን ለማረጋገጥ ሳይገኙ ቢቀሩ ደግሞ ታማኝ ያልሆነ መንግስት ይኖራል። ያልታመነ መንግስት ደግሞ ጠንካራ ዲፕሎማሲ ለመገንባት ይቸገራል። ጠንካራ የዲፕሎማሲ ግንኙነት ከሌለ ደግሞ ኢኮኖሚህን በተገቢ መልኩ ለማሳደግ ትቸገራለህ። የወደቀች ሀገር ትኖርሃለች ነው ማለት። ከሀምሳ ፐርሰንት፣ ስልሳ ፐርሰንት በላይ ከሰማንያ ፐርሰንት የሚደርስ የኢኮኖሚ የባጀት ሶርስ የእነሱ ነሳነት። በዚህ ማዕቀፍ አለማለፍ አስቸጋሪ የሆነ ሁኔታ ይፈጥራል የሚል እምነት ነው ያለኝ። ምርጫ ግን በትርጉሙ ዋነኛ የምርጫ ትርጉም ዲሞክራሲያዊ አሰራርን ቁንጮነት የሚመሰክር ነው። ዲሞክራሲያዊ አካሄድን የምታረጋግጥበት የራስ በራስ የመወሰን ስልጣንን ኤክሰርሳይዝ የምታደርግበት ነው ምርጫ ህዝብህ በራስህ ኃይል በራስህ ውሳኔ እየጨፈጨፍ እያጠፋህ ባለበት ጊዜ፣ ቅድም ስንዘረዝረው እንደነበረ ምርጫ ስልጣን ላይ የማቆያ ካርድ ስትጠቀምበት ግን አይ ቲንክ እኔ ቅንጦት ነው ብዬ ነው የማስበው። አስመሳይነት ነው፣ አታላይነት ነው። ይህንን ህዝቡ ይረዳዋል ወይ? ኢሊቱም ሳይረዳው ቀርቷል። ይቅርና ተራ ህዝቡ ማለት ነው እሱ እንደሚጠራው ሾርት ሜሞሪ ብሎ ስለሚጠራው ኢሊቱም አጠቃላይ ህዝቡም እንደዛ ሆነ አልመሰለኝና፣ አሁን ያልኩት አይነት መሆን የምርጫ ምርጫ ብሎ የመጫወቻ ካርድ ማውጣት አሁን የተገለጸበት ሁኔታ አልሰማውም። ህዝብ እንደ ህዝብ እያጠፋ በአንድ ሳጥን አስገብተህ ህዝብ ብያለበት ያለበት ለምሳሌ የትግራይ ህዝብን ቅድም እንዳልኩት አቅም የለኝም ጠላት ወራሪ ቢገባም ማስወጣት አልችልም በምትልበት መሬትህ ከአሁን ቀደም ተጠብቆ የነበረው ቦርደሩ ተጠብቆ የነበረው አስደፍረ ስታበቃ ይህንን ሁሉ ውድቀት ባለበት ሀገሪቷ እያሽቆለቆለች ባለችበት ጊዜ ምርጫ ብሎ ማውጣት ካርዱን መጠቀም ጨዋታ ነው የሚሆነው። ጨዋታው ግን የሚያውቅ ኤሊት አለን ወይ? የሚረዳ ህዝብ አለን ወይ? ጥያቄ ይሆናል ብዬ ነው የማስበው። ነገር ግን አብይ አህመድ ምርጫ የሚለው ካርድ ጨዋታ ካርድ ሲያወጣ ሁለት ትርጉም አለው ብዬ ነው የማስበው። አንደኛ የውጭ ሀይሎች እና ሾርት ሜሞሪ የሚላቸው ኤሊትና ህዝብ በአንድ ላይ እሱ በሚጠራው ነው እየጠራ ያለውን አፍ መዝጊያ ብሎ ያመጣው ይመስለኛል። ለምን ማለት ነው? የውጭ ሀይሎች ከዛሬ ነገ ያካሂዳል የሚል የተወሰነ ትዕግስት እንደሚያሳዩ ስለሚያውቅ ስልጣን ላይ የመቆየት ፍላጎቱ ከሰው ፍላጎት በላይ ነው፣ ሁላችንም ስናየው እንደነበረ እና ለዛም ይሆናል ብዬ አስባለሁ። ሾርት ሜሞሪ ብሎ የሚያስበው ህዝብ ምክንያት ሊሆን ይችላል ብዬ የማስበው ደግሞ፣ ከዛሬ ነገ ትግራይና ጠፋውልህ፣ እርስ ትወራለህ፣ ታሪክ ትወራለህ፣ ኤርትራና ትግራይ አጋጨውልህ፣ ባህር ታገኛለህ፣ አማራና ትግራይ አጋጨውልህ፣ መሬት ትስፋፋለህ የሚለው ለእያንዳንዱ ብሔር ክሌም የሚያደርገው የተሳሳተ አስተሳሰብ ያለው ጥሊት ክሌም የሚያደርገውን መልስ በሚመስል ኢሉዥን የሚወስድ መንገድ እየመራን እየሄደ ስላለን ለዛ እንደ መሸወጃ ያመጣው ነው ብዬ ነው የማስበው፣ ከውጭ ኃይላትም አንድ ላይ። በሁለተኛነት ደግሞ ምርጫዋ አይታችሁ እንደሆነ በሶስት ወር ወይ በሁለት ወር በሳምንታት ነው የሚያራዝማት። በእርግጠኝነት አሁንም አሁን በተባለ በተያዘለት ይካሄዳል የሚል እምነት የለኝም። ያራዝሙታል። እንደገና ማዕቀብ ተደርጎብናል፣ ሱዳንና ግብፅ አንድ ላይ ትሬን እያደረጉ ነው፣ ሊበሉን ነው እየተባለ ደግሞ ያራዝሙታል። ለምን እኔ ሳስበው ስልጣን ላይ የሚቆይበት ሁኔታ እየተዘጋ ከመጣ ግን አንድ የተሳሳተ የተዛባ አመለካከት ያለው ፓርቲ ካገኘ ከዚህ ሁሉ አተስገጡቱ ከዚህ ሁሉ አትሮሲቲ እንዳለ አሸክሞት የሚሄድ ፓርቲ ላገኝ ይሆናል እና መጨረሻ ላይ ምርጫ አድርግ ያለው እኮ ብሎ እንደ መፈኮሪ አድርጎት ሀገሪቷ አዘቅት ውስጥ ከከታታት በኋላ አስረክቦት ለመሄድ ድርጅት እያዘጋጀ ያለ ይመስለኛል። ምናልባት ይህንን የሚቀበል ዜማ ሳይሆን አይቀርም ብዬ ነው የማስበው። ምርጫ ግን ሊካሄድ ይችላል ወይ? ኢትዮጵያ ውስጥ አሁን ባለው ሁኔታ ካልን እንዳላችሁት፣ ከትግራይ በስተቀር ተብሎ ነው ምርጫው የታወጀው። ትግራይም በሌላ እሳቤ ውስጥ ነው ያለችው፣ አሁን የተደረገባት ጫና ምክንያት። ኦሮሚያ ላይ ራሱ ከራሱ ጋር ነው እየተወዳደረ ያለው። ኦፌኮ የለም፣ ኦነግ የለም፣ ሶማሌ ላይ የተመዘገበ ድርጅት የለም፣ የተመዘገበ መራጭ የለም። አፋር ላይ እንደዛ። አማራ ላይም ሀምሳ ፐርሰንት ነው። እሱም የውሸት ሪፖርት ይሆናል ብዬ ነው የምገምተው፣ በአጠቃላይ ካየ ነው። እነዚህ ሁሉ ትግሮች ባሉባት ሀገር ምርጫ ብሎ ማንሳት፣ ኧረ ተው፣ እየተሳሳክ ነው። ገደል ከተን ስታበቃ ይህንን ብለህ ማትሸውደን የሚጢል ልጅ ስለሌለን ነው እንጂ የሚወራበት ጊዜም አልነበረም። እኔ እንደ ኃይሌ፣ እንደ አንድ ትግራዋይ፣ ያቺ ኢትዮጵያ ድህንነቷ የተረጋገጠ ኢኮኖሚዋ እያደገ የነበረባት ልማት ያረጋገጥንበት እኛን የመሰሉ ምሁራን በየሀገሩ አለን ብለን ስናወራ የነበርንበት ያፈራጭ የፈለገውን ክፍተት ቢኖረው የነበረው ሲስተም ይሻል ነበር ብዬ ነው የማስቀምጠው። ዶክተር ላይችሉ አሁን ላለው ምርጫ ፋይዳው ምንድን ነው? ከዚህ በፊት ምዕራባውያኑ ኢትዮጵያ ውስጥ መጥተው የታዛቢነት ስራዎችን ሰርተው ይሄዳሉ። ኢትዮጵያ ውስጥ በመቶ ፐርሰንት ምርጫ ውጤት በተካሄደበት ወቅትም እውቅና ሰጥተው ሄደዋል። የመምጣት አለመምጣታቸው ፋይዳ ምንድን ነው? አመሰግናለሁ። ከስፋን የሀገራችንን ችግር በጣም ስር እየሰደደ እየሰደደ በቃ እንዲቆም እና ነፍስ አውጡ ጥርስ ጥፍር አውጥቶ እንዲሄድ እያደረገው ያለው ይሄ ተማረ እየተባለው እንደ እኛን ጨምሮ የእኛ አይነቱ ሰው ነው፣ በጣም ችግር እየፈጠረ ያለው። ማየት ያለብን እኮ ቲፒኤልኤፍ ወይም ደግሞ ይሄ ህወሀት የፈጠራቸው በአዴን እና ኦህዴድ የተባሉ ልጆቹ እኮ ናቸው መልሶ የበሉት ቲፒኤልኤፍን። የኢትዮጵያ ህዝብ ከዚህ የኦሮሞ ህዝብ፣ የአማራ ህዝብ፣ የትግራይ ህዝብ እርስ በርሱ አልተበላላም። የተበላሉት እኮ እነዚህ አሁን ኢሊት ተብለው ህወት ተፈጠረ፣ ህዋት ብአዴንን ፈጠረ፣ ህወት ኦህዴድን ፈጠረ ዘንድ እርስ በርሳቸው ሲጣሉ ለስርቆት አለመቻቻቸው ሲል እርስ በርሳቸው ተበላሉ። የወለዳቸው ልጆቹ መልሶ አጠፉት። ይሄ ደግሞ ለትግራይ ህዝብ መልሶ ዳፋ ሆኖ አሁንም እየሆነ ያለው በቃ ይሄ ነው እየቀጠለ ያለው ያለ እና ይሄ ምን ችግር ጎትቶ ወደ ህዝቡ ወስዶ አሁን ሀይሌ ለምሳሌ አንድ ግለሰብ ነው፣ አንድ ትግሬ ነው። ወይም ደግሞ የትግራይ ህዝብ አንድ አንድ ግለሰብ ግን በቃ ደምስሶ የትግራይ ህዝብ ከዚህ በኋላ በኢትዮጵያ ማዕቀፍ ውስጥ ሊቀጥልበት የሚችለው ምንም አይነት ነባራዊ ሁኔታ የለም ብሎ መደምደም እኮ በጣም ትልቅ የሆነ ጀነራላይዜሽን ነው። እኔ በእኔ እምነት ግን አንድ የትግሬ ገበሬ፣ የአማራ ገበሬ፣ የኦሮሞ ገበሬ ሰብስበህ ምንድን ነው የምትፈልጉት፣ ምንድን ነው ችግራቸው ብትላቸው፣ በእርግጠኝነት የምርጥ ዘር፣ የማዳበሪያ፣ የምናምን ይሟላልን ከማለት ያለፈ ጥያቄ፣ ፖለቲካዊ ጥያቄ አላቸው ብዬ አላምንም። ሁልጊዜም የሁልጊዜም እምነቴ ይሄ ነው። ችግር እየፈጠረ ያለው ይሄ ተምሬያለሁ፣ አውቄያለሁ ብሎ እያለሁ እንትን ነው። ወደ ምርጫው ስመጣ በመጀመሪያ ደረጃ እኔ ምርጫው ይካሄዳል ብዬ አላምንም። ሁለት መካሄድ አለበትም ብዬ አላምንም ለዚህ የራሴ ምልከታዎች አሉኝ እነሱን አስቀምጣለሁ ምርጫው መካሄድ የለበትም ብዬ አስባለሁ ለዛ ደግሞ ምክንያቶች የምንድናቸው አንደኛ አሁን ምርጫውን ለማካሄድ የሚያስችል ሀገራዊ ነባራዊ ሁኔታ አለን ብዬ አላምንም ቅድም እንዳልኩት በተለያዩ የሀገራችን ክፍሎች ታጣቂዎች ነፃ መሬት ይዘው ህዝብ እያፈናቀሉ እየገደሉ ሰብአዊ ቀውስ እያደረሱ ባለበት ሁኔታ ፖለቲካ ምህዳሩ በአንጻራዊነት በጠበበበት ሁኔታ በተለይ በኦሮሚያ፣ በሶማሌ፣ በትግራይ፣ በቤንሻንጉል የሚንቀሳቀሱ የፖለቲካ ፓርቲዎች ምንም አይነት ስራ መስራት በማይችሉበት ሁኔታ፣ ሶስተኛ የሀገራችን ሉዓላዊነት በሁለት አቅጣጫ በሰሜን፣ በኤርትራ፣ በምዕራብ በሱዳን በተደፈረበት ሁኔታ፣ አራተኛ የኮሮና በሽታ እንደምታውቁት እጅግ በጣም በተስፋፋበት እና ብዙ ሰዎቻችንን እየገደለ ባለበት ሁኔታ የምርጫ ቦርድ የዝግጅት ውስንነት ባለበት ኢቨን ዓለም አቀፍ ድርጅቶች ሁሉ ባደረጉት ጥናት ቅድም ምርጫ ቦርድ ትልቅ የሆነ የዝግጅት ውስንነት አለበት። እንድ ዋናውና ትልቁ ቁም ነገር ግን ምርጫው ቢካሄድ ቅድም የጠቀስኳቸውን አራቱን የኢትዮጵያ ነባራዊ ችግሮችን አይቀርፍም ብዬ አስባለሁ። አንድ ዘላቂ ሰላም ያመጣል ብዬ አላስብም። የብሔር ጡዘቱ በጣም ጫፍ የደረሰበት ስለሆነ፣ ሁለት ዴሞክራሲያዊ መንግስትን ይወልዳል ብዬ አላስብም። የኢኮኖሚ ሽግግርና እድገትን ያመጣል ብዬ አላስብም። ከዛም በላይ የሀገራችንን ሉዓላዊነትና የግዛት አንድነት የተነጣጣይነትን አጠናክሮ ያስቀጥላል ብዬ አላስብም። ይሄ ምርጫ መካሄዱ ማለት ነው። ስለዚህ በእነዚህ ምክንያቶች የተነሳ እኔ ምርጫው መካሄድ የለበትም ለሌላ ጊዜ መተላለፍ አለበት ብዬ አስባለሁ። ምርጫው ካልተካሄደ ምን መሆን አለበት የሚለውን ማሳየት ፈልጋለሁ። መጀመሪያ ሰው ምርጫው ካልተካሄደ መሰራት ያለበት ምንድን ነው ብዬ ማስበው እኔ የመጀመሪያው ነገር ሁሉን አቀፍ የሆነ የሽግግር ጊዜ መንግስት መፈጠር መቻል አለበት። ሁሉንም የሀገራችን ባለድርሻ አካላት፣ የሀገር ሽማግሌዎች፣ የተማረውን ግለሰብ፣ ዲያስፖራውን ይህን ሁሉ ያካተተ የሽግግር ጊዜ መንግስት መዘጋጀት፣ ያን ተከትሎ አንደኛ የሽግግር ጊዜ ፍትህና እውነት ማፈላለግ ማድረግ ሁለተኛ ገለልተኛ የፍትህ ተቋማትን ማደራጀት ማለትም ፖሊስ ፍርድ ቤት አቃቢ ህግ መከላከያ ሃይል ምርጫ ቦርድ እነዚህም በገለልተኛ ሆነው እንዲዘጋጁ ማድረግ ሶስተኛ ትክክለኛና አስተማማኝ የሆነ የህዝብና ቤት ቆጠራ ማድረግ የኢትዮጵያ ህዝብ ስንት ነው የሚለውን በትክክል ማወቅ መቻል አራተኛውና ዋናው ነገር ህገ መንግስትንና ፌዴራላዊ ስርዓቱን መቀየር ይሄ ማለት ምንድን ነው የኢትዮጵያ ህዝብ የብሔር ፌዴራሊዝሙን መቀጠል ይፈልጋል ወይስ አይፈልግም? ህገ መንግስቱን እንዲቀየር ይፈልጋል ወይስ አይፈልግም? ምናልባት የህዝበ ውሳኔ ማድረግ ሊያስፈልግ ይችላል። ይሄንን የብሔር ፌዴራሊዝሙን መቀጠል አለበት የሚል የህዝብ ክፍል ይኖራል። አይ ከዚህ ብሔር ፌዴራሊዝም ችግርና መከራን ጦርነትን እንጂ እድገትን ስላላመጣንበት ወደ ዜጋ ተኮር ስርዓት መሄድ አለብን፣ ወደ ዜጋ ተኮር አወቃቀር መሻገር አለብን የሚል ደግሞ የህዝብ ስርዓት ፍላጎት አለ። ይሄንን በህዝብ ውሳኔ መወሰን ሊያስፈልግ ጊዜ ሆነ። ይሄን ካደረግን በኋላ ምናልባት በሁለት በሶስት ዓመት ጊዜ የሽግግር ጊዜ ውስጥ እነዚህን ነገሮች ሰርቶ ፍትሐዊ ታማኝነት ወዳለው ምርጫ መሄድና ሀገራችንን ወደ ሽግግር መውሰድ ያስፈልጋል ብዬ አስባለሁ። ምርጫ ታዛቢዎች ተጽዕኖ በሀገራችን ላይ ያው አሁንም ቢሆን ምንድነው ቅድም ኃይሌ ያለውን ነው መወስደው። እነዚህ ምርጫ ታዛቢዎች አለመምጣት የምርጫውን ታማኒነት ይቀንሳል። ዘን ያን ተከትሎ የሚመጣውን መንግስት ታማኒነት ይቀንሳል። ስለዚህ የሚሰጡንን የእርዳታ የብድር ምናምን ወደ ማጣት እንሄዳለን ነው። ግን አሁንም የውስጣዊ አንድነታችንና የመንግስቱ በህዝብ ላይ ያለው አመኔታና ተቀባይነት ትልቅ እስከሆነ ድረስ የነሱ መኖርና አለመኖር ያን ያክል ከባድ ወይም ደግሞ አስፈላጊ ይሆናል ብዬ አላስብም። ምክንያቱም መቶ ፐርሰንት ኢህአዴግ አሸንፍ ያለው ባለበት ጊዜ መጥቶ እውቅና ሰጠዋል እነዚህ ሰዎች። ኦባማ አዲስ አበባ መጥቶ ዲሞክራሲያዊ ስርዓት የተመረጠ መንግስት ብሎ መቶ ፐርሰንት ያሸነፈን መንግስት ኢንዶርስ አድርጓል። ጠቀልለው ምርጫው ከተካሄደ የሚፈጠረው ነገር ምንድነው ብዬ የማስበው በምርጫ የተመረጠ አምባገነናዊ ስርዓት ይፈጠራል ብዬ ነው የማስበው። ወይ መደምደሚያ ይሄ ነው። ዶክተር ተበጀ ስለ ሰኔ አስራ አራት ቀን ተቆርጦለታል። ምርጫው ወደኋላ አይልም፣ ይቀጥላል። ምርጫው ከተካሄደ በኋላ በእርግጥ ምን አይነት መንግስት ይቆማል የሚለው ሌላ ራሱን የቻለ ጉዳይ ነው። የምርጫው መካሄድ ኢትዮጵያን ወደፊት አቅጣጫ ወዴት ሊያመራ ይችላል? ከዛስ ካልተሳካስ መዘዞች ምን ይሆናሉ? የዓለም አቀፍ ታዛቢዎች በተለይም የምዕራባውያኑ ዓለም በቦታው መገኘት እና ለመገኘት የሚያስከትላቸው ተጽዕኖዎች ይኖራሉ። ከመጨረሻው ሊጀምር፣ የታዛቢዎቹ ፋይዳ ብዙም ነው ብዬ አላስብም። ልክ ነው። ምዕራባውያኑ ጥቅማቸውን የሚያስጠብቅ የተረጋጋ መንግስት ይፈልጋሉ። ነገር ግን ያ መንግስት የተመሰረተበት ሂደት ብዙ የሚያሳስባቸው አይመስለኝም። ይህም ደግሞ ርቀን ሳንሄድ ላለፉት አምስት ዓመት አምስት ዙር ምርጫዎች የሆነውን አይተናል። ዘጠና ዘጠኝ መቶ ፐርሰንት፣ ዘጠና ስድስት ፐርሰንት አንድ ፓርቲ ያሸነፍኩ ሲል በተዛቢነት የመጡ ኃይሎች አጽድቀው ነው የተመለሱት እና ያን ያህል አሳሳቢ አይመስለኝም። ከዛ ይልቅ የምርጫው አስፈላጊነት ምርጫው እውን ወቅታዊ ነው ወይ ከምርጫ ከዲሞክራሲያዊ ስርዓት የበለጠ አሳሳቢ ችግር የለባትም ወይ ሀገሪቱ? በእኔ እይታ ወንድሞቼም ደጋግመው እንዳሉት ሀገሪቱ ካገባችበት ችግር አንጻር ምርጫ የቅንጦት ነው የህልውና ጉዳይ እኳ ብዙዎቻችን እዚህ መድረክ ላይ ያለን ሰዎች የምንስማማበት ነገር ቢኖር ይቺ ሀገር ውላ ታድራለች ወይ የሚል ስጋት ውስጥ እኮ ገብተናል። በዚህ ስጋት ውስጥ መንግስቱ ዲሞክራሲያዊ ነው ወይስ አይደለም የሚለው ቅንጦት ነው። እንደኔ ኑረህ ነው አይደል ኑረህ ህይወት ኑሮህ ነው። ስለ ልብስህ፣ ስለ አለባበስህ የምትጨነቀው መጀመሪያ የሚያሳስብህ ህልውናህ ነው እና ጠቅላይ ሚኒስትሩና መንግስታቸው የቅደም ተከተል ችግር አለባቸው ፕራዮሪቲ የማስቀመጥ ችግር አለባቸው እና ያን ከዛ አንጻር ነው የማየው። ለምንድን ነው ችግሩ ምርጫው አሁን መካሄዱ ችግር መስሎ የሚታይ? ለምሳሌ አንድ የሚያስፈራኝ ነገር ምንድን ነው? ዘውግ ተኮር ጥቃት እንደገና ሊያገረሽ ይችላል። በዚህ ምርጫ ምክንያት አንድ የወረዳ ሰው አዲስ አበባ ገባለሁ ብሎ ተስፋ ያደረገ የብልጽግና ሰው ነገ በዚህ ምርጫ ምክንያት ፓርላማ መግባት ባይችልና ሌላ ተቃዋሚ ፓርቲ ቢያሸንፈው መንጋውን ጠርቶ የመንጋ ፖለቲካ ሰርቶ በዙሪያ ያሉ አናሳ ሰዎችን ይጨፍጭፋል። በዚህ ምርጫ ምክንያት አንድም ዜጋ ቢሞትብን ሊያሳስበን ይገባል። አሁን ያለነው ኪሳራ መቻነት ነው። አሁን ያለው ሰብዓዊ ኪሳራ መቻንሶን ነው። ሌላ ኪሳራ ኢንቫይት የምናደርገው ነው። እና ከወዲሁ ለምሳሌ የጥላቻ ንግግርና የጥላቻ ቅስቀሳን በሕግ ለመቅጣት ቁርጠኝነት ካሳየ መንግስት ይህን ችግር በመጠኑም ቢሆን ሊቀርፈው ይችላል። ግን መሰረታዊ ችግሩ ይቆያል ብዬ አስባለሁ። ይህ እንግዲህ ኔጌቲቭ ሳይድ ነው። በሌላ በኩል ደግሞ አዎንታዊ ሳይድም አለ። አዎንታዊ ሳይድ ምንድነው? አዎንታዊ ውጤቱ ለምሳሌ አሁን ያልናቸው ወንድሞች የሚዘረዘሯቸው ችግሮች አሉ። አሁን ያነሳቸው ችግሮች አሉ። እነዚህ ችግሮች ስጋት ብቻ ሆነው ቢቀሩና እኛ ባልጠበቅነው መንገድ ምርጫ በሰላም ተካሂዶ ሰላማዊ ውጤት ቢመጣ፣ የተወሰኑ ውጤቶች ተስፋ ያሳዩኛል። አንዱ ምንድነው? አገሪቱ ለመጀመሪያ ጊዜ መልቲ ፓርቲ የፓርላመንት አርግኝመት ይኖራታል እየተስፋ አደርጋለሁ። ምናልባት እስሊም ማጆሪቲ ሊኖረው ይችላል ገዢው ፓርቲ ግን ትልልቅ ሌጅስሌቲቭ አጀንዳዎችን ያለ ተቃዋሚ ድጋፍ ማሳለፍ የማይችልበት አጋጣሚ ሊመጣ ይችላል። ይሄ ደግሞ ለዲሞክራቲክ ኤክሰርሳይዝ ለማድረግ ጥሩ ጥቅም ይሰጣል። ሁለተኛው ምናልባት ሕገ መንግሥቱን ለመቀየር ተስፋ ካላቸው በጣም አገር አፍራሽ የሆነውን የሕገ መንግሥት አርቲክል ለመቀየር ተስፋ ካላቸው ሌጅትመሲ ስለሚሰጣቸው ምርጫው ቅቡልነት ስለሚሰጣቸው ያን ሂደት በአግባቡ ወደ መጨረሻው ለማድረስ ጥሩ አጋጣሚ ይፈጥራን ብዬ አስባለሁ ምርጫው ነገር ግን ካለው ችግር ካለው ስጋት አንጻር ከውስጥም ከውጭም ካለው አገሪቱ እንደ ቆዳ እኮ ነው ተወጥራ ያለች አሁን። በውስጥ ግጭት፣ በውጭ የወረራ ስጋት፣ ከውስጥ ደግሞ የርስ በርስ ግጭት፣ በሰሜን ያለው የሰብአዊ ፕራይስ፣ በምዕራብ በኩል ያለው የአማጽያን እንቅስቃሴ፣ የሁሉ ችግር እያለ ምርጫው ምንድን ነው ጥቅሙ? እኔ እውነቱን ንገረኝ ካልከኝ ከዛው አሁን ስልጣን ላይ ያሉት ኃይሎች አምባገነን ሆነው ፈላጭ ቆራጭ ሆነው የሀገሪቱን ሕልውና ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ማረጋገጥ ይችሉ ትልቅ ስኬት ነው ብዬ አስባለሁ። ከአምስት ዓመት ከአስር ዓመት በኋላ ስለ ዲሞክራሲ የሚጨነቅ ባይነኝ። ነ አድማዎቻችን የዛሬው የውይይት መድረክ አጀንዳችን የነበረው ኢትዮጵያ ወቅታዊ ጉዳዮችና ሁለት ሺህ አስራ ሶስት አገር አቀፍ ምርጫ ሂደትና ፋይዳዎችን የሚመለከት ነው። የውይይቱ ተሳታፊዎች ዶክተር ተበጀ ሞላ በዲከን ዩኒቨርሲቲ የትምህርት ፖሊሲና የማህበራዊ ፍትህ ተመራማሪ ዶክተር ላይችሉ ባንቴ በደቡብ አውስትሬልያ ዩኒቨርሲቲ የመድኃኒት ግኝትና ቅመማ ጥናት ተመራማሪ፣ ኃይሌ አረፋአይኔ በሳውዘን ክሮስ ዩኒቨርሲቲ የከርሰ ምድር ውሃና ማዕድን የሶስተኛ ዲግሪ ተማሪ እና ጋዜጠኛ መሐመድ አባዋጂ ነበሩ። የውይይት ሰታፊዎችን ስለ ቃለ ምልልሱ እናመሰግናለን።